ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ፣ በጌታ የተወደዳችሁ ክቡራን አድማጮች እግዚአብሔር አምላካችን እነሆ ዛሬም ረድቶንና በምሕረቱ ውስጥ ጠብቆን ተከታታዩም የማቴዎስ ወንጌል መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በዛሬው ክፍለ ጊዜያችን እንግዲህ የምዕራፍ አሥራ ዘጠኝን ትምህርት አብረን እንመለከታለን። ዝማሬ እናስቀድም። እኛም ምስጋናን <Sessos> እንሰዋልሃለን። <Sessos> እግዚአብሔር አምላካችን ሆይ እንወድሃለን። ዛሬ ስለጠበከን፣ ጠበከን ብቻ አይደለም፣ ሁሌም ስለምትጠብቀንና ስለምትታደገን፣ ከዐይንህ እይታ ፊት ደግሞ ስላልሰወርከን፣ ምሕረትህን ስላበዛህልን፣ እግዚአብሔር አምላካችን ሆይ በሰጠህን ጸጋ፣ አዎ በሰጠህን ጸጋ መኖር እንድንችል ይህንን መረዳት እግዚአብሔር አምላካችን ሆይ ስለ ሰጠህን ለባሪያዎችም ይህንን መገለጥ ስለ ሰጠህ ክብር ለስም ይሁን እንልሃለን። አቤቱ አባታችንና አምላካችን ሆይ በዚህች ምሽት ደግሞ በመካከላችን ሁን። እነሆ ቃልህን አስተምረን፣ ተናገረን። ድንቅ ሥራህን፣ ታምራትህን፣ ጥበብህን ለባሪያዎች ገልጠህ ደግሞ እንድትናገር እንለምንሃለን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያው ስም፣ አሜን። ብሩሃን አድማጮች በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ቀደም ብለን እንደተናገር ነው የማቴዎስ ወንጌል ምዕራፍ 19ን አብረን እንመለከታለን። እስቲ አብይ መልእክቱን ልስጣችሁ። በዚህ ምዕራፍ ኢየሱስ ወደ ይሁዳ ስለ መግባቱ፣ ኢየሱስ ወደ ይሁዳ ስለ መግባቱ፣ ፈጠን ፈጠን በሉ። ስለ ጋብቻ የእግዚአብሔር ሐሳብ ምን እንደሆነና ስለ ጋብቻ የእግዚአብሔር ሐሳብ ምን እንደሆነና ለፍቺ የሚያበቁ ሁኔታዎች ምን እንደሆኑ ስለ ሰጠው መመሪያ፣ ለፍቺ የሚያበቁ ሁኔታዎች ምን እንደሆኑ ስለ ሰጠው መመሪያ፣ ትናንሽ ልጆችን እንደባረካቸው ባረካቸው፣ ከአንድ ወጣትና ሀብታም መሪ ጋር እንደ ተገናኘ፣ እንዲሁም ሐዋርያትን በምትመጣው በመንግሥቱ እንደሚሸልም የሚገልጸውን ሐሳብ አንድ ላይ እንመለከታለን። ኢየሱስ ከስቅለቱ በፊት ለመጨረሻ ጊዜ ወደ ኢየሩሳሌም ለመግባት በሚያደርገው ጉዞ ወደ ይሁዳ ገብቷል። እያንዳንዱን ድርጊት በጥንቃቄና በዓላማ እንደሚያደርገው ከታሪኩ መረዳት እንችላለን። ቁጥር አንድን ብታነበው ኢየሱስ ወደ ይሁዳ እንደገና እንደገባ እንመለከታለን። ኢየሱስም ይህን ነገር ከፈጸመ በኋላ ከገሊላ ሄዶ ወደ ይሁዳ አውራጃ ወደ ዮርዳኖስ ማዶ መጣ ይላል ቁጥር አንድ በቁጥር አንድ እንዳነበብነው ነው ኢየሱስም ይህን ነገር ከፈጸመ በኋላ ይላል የፈጸመው ነገር ምንድነው ትሉ ይሆናል የፈጸመው በምዕራፍ አሥራ ስድስት በምዕራፍ አሥራ ሰባትና አሥራ ስምንት እንደምንመለከተው በገሊላ ያደረገውና ያስተማረውን ሁሉ ነው ሊያደርግና ሊያስተምር የፈለገውን ሁሉ ከፈጸመ በኋላ ወደ ደቡብ በመጓዝ ጌታችን ኢየሱስ ክርስቶስ ከዮርዳኖስ ወንዝ ማዶ ማለትም በዮርዳኖስ ወንዝ ምስራቃዊ ዳርቻ በኩል ወደ ይሁዳ ድንበር መጣ። በቂሳሪያ ማዶ በነበረበት ጊዜ ወደ ኢየሩሳሌም ለመሞት እንደሚሄድ ተናግሮ ነበረ። በገሊላ በነበረበትም ጊዜ በገሊላ ባህር አጠገብ ብዙ ብዙ ጊዜያትን አሳልፏል። ቅፍርናሆምንም የአገልግሎቱ መነሻ በማድረግ በአካባቢው ለሚገኙ ከተሞች ሁሉ የመንግሥተ ሰማያትን መምጣት ይሰብክ ነበረ። አሁን ደግሞ ወደ ይሁዳ መጥቷል። ቁጥር ሁለት እንዲህ ይላል ብዙ ሕዝብም ተከተሉት። በዚያም ምን ያደረጋቸው ይላል? ፈወሳቸው ይላል። በዚህ ጥቅስ ውስጥ የተመለከትናቸውን ሁለት ቃላት በአንድ ላይ በማስቀመጥ ላተኩርባቸው እወዳለሁ። እነዚህም ሕዝቦች የሚለውና ፈወሳቸው የሚሉት ቃላት ናቸው። ጌታ የፈወሳቸው ጥቂት ሰዎች አልነበሩም ወገኖቼ። ይህንን ጥቅስ ባነበብኩ ቁጥር በጣም እገረማለሁ፣ ልቤንም ይነካል። እጅግ ብዙ ሰዎች ወደ ጌታ መጥተው ተፈውሰው ይመለሱ ነበረ። ለመፈወስ የፈለገ ሁሉ ይፈወስ ነበረ። እግዚአብሔር ለዘላለም እየተመሰገነ ይሁን። ከቁጥር ሦስት በመነሳት ደግሞ ጋብቻና ፍቺን በተመለከተ አንድ ላይ እንመለከታለን። የሃይማኖት መሪዎች ፍቺን የሚመለከት ጥያቄ ይዘው ወደ ጌታ መጡ። ስለዚህም ጌታ ኢየሱስ እግዚአብሔር ጋብቻን እንዴት እንደ መሠረተና ፍቺም እንዴት እንደሚፈቅድ መመሪያ የሚሆን ቃል ተናገረ። እንዲህ ይላል፣ ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑት ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታልን? አሉት ይላል። ፈሪሳውያን ወደ ጌታ የመጡት ሊፈትኑት ነበረ። ልብ በሉ የሙሴን ሕግ ይቃወም እንደሆነ ለማየትም ነበረ። ይህንን ጥያቄ ይዘው ወደ ጌታችን የቀረቡት ያቀረቡት ጥያቄ ዛሬም ቢሆን የብዙዎቻችን ጥያቄ ነው። ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታልን የሚለውን ጥያቄ ዛሬም ቢሆን ብዙ ክርስቲያኖች የሚጠይቁት ነው። ከእናንተም ከአድማጮቼ ይህንን በተመለከተ ማለትም ጋብቻን በተመለከተ የሚደርሱኝ ደብዳቤዎች ወይም ጥያቄዎች አሉ። እግዚአብሔር የቤተሰብና የማኅበረሰብ ደህንነት እንዲጠበቅ የሰጠው ልዩ ነገር ቢኖር ጋብቻን ወይም ትዳርን ነው። ይህንን እንድናሰምርበት እፈልጋለሁ። ልብ በሉ። እግዚአብሔር የቤተሰብና የማኅበረሰብ ልብ በሉ የማኅበረሰብ ደህንነት እንዲጠበቅ የሰጠው ልዩ ነገር ቢኖር ጋብቻን ወይም ትዳርን ነው። ጋብቻን እግዚአብሔር ለሚያምኑም ሆነ ለማያምኑ ሰዎች ሲሰጥ ለበረከት እንዲሆናቸው ነው። እንደዚሁም እግዚአብሔር ሰንበት ለእያንዳንዱ ሰው ያርፍበት ዘንድ ሰጠው። እግዚአብሔር እነዚህን ሕጎች የሰጠው ግለሰቦች ቤተሰብና ማኅበረሰብ በመልካም ሁኔታ እንዲጠበቅ ነው። እነዚህ ለሰው ልጆች በአጠቃላይ የሰጣቸው መመሪያዎች ሲሆኑ ለሕዝቡም ደግሞ በተለየ ሁኔታ የሰጣቸው ትእዛዛት አሉ። ለሕዝቡ ከሰጣቸው ትእዛዛት አንዱ ጋብቻን የሚመለከት ነው። ትእዛዛቱ የእስራኤልን ሕዝብ የሚመለከት ቢሆንም ቤተ ክርስቲያንም የእግዚአብሔር ሕዝብ ስብስብ ስለ ሆነች ትእዛዙ ይመለከታታል ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታልን የሚል ጥያቄ አንግበው ወደ ጌታ መጡ። እነዚህ ፈሪሳውያን ልብ በሉ ቁጥር አራትን እስቲ እናንብቦ። እርሱ ግን መልሶ እንዲህ አለ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው ሲል መለሰላቸው። ጌታ ኢየሱስ ይህንን ሲመልስ መጀመሪያ ጋብቻ እንዴት እንደ ተጀመረ ወደ ጅማሬው ወስዶ ስለ ጋብቻ እግዚአብሔር ያለውን ሐሳብ እንዲያስተውሉ በማድረግ ነበረ። ጥበብ የተሞላበት መልስ ነበር የመለሰላቸው። የሙሴ ሕግ ፍቺን የሚፈቅድበት ሁኔታ አለ። በዘዳግም ምዕራፍ አራት ቁጥር አንድ በዘዳግም ምዕራፍ አራት ቁጥር አንድ እንዲህ ተጽፎ እናገኛለን። ሰው ሴትን ወስዶ ቢያገባ የፍረት ነገር ስላገኘባት በርሱ ዘንድ ሞገስ ባታገኝ የፍቺውን ጽሕፈት ጽፎ በእጇ ይስጣት፣ ከቤቱም ይስደዳት ይላል። የሙሴን ሕግ በተመለከተ ፍቺ ባዕድ ሰውን ከማግባት የከፋ አይደለም። ልብ በሉ። ለምሳሌ ያክል አንዲት የካህን ልጅ አንድ የውጭ አገር ዜጋ ብታገባ ከእስራኤል ሕዝብ እንድትገለል ትደረጋለች። ይህ ሕግን በየዘመኑ ልዩ ልዩ ትርጉም እየተሰጠው ጌታ ኢየሱስ በምድር በነበረበት ዘመን በሕዝቡ ዘንድ አነጋጋሪ ጉዳይ ሆኖ ነበረ። ከቁጥር አምስት እስከ ስድስት ያለውንም በኋላ ተመልከቱ። ሰው በኃጢአት ከመውደቁ በፊት ወገኖቼ እግዚአብሔር ለወንድም ሆነ ለሴት ያለው የጋብቻ ዕቅድ አሁን በቁጥር አምስትና ስድስት ውስጥ የምትመለከቱትን ይመስል የነበረ አለም። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ አንድ ሥጋ ናቸው እንጂ ወደ ፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው ይላል። ፍቺ በእግዚአብሔር ዕቅድ ውስጥ አልነበረም። ለምን? ምክንያቱም ኀጢአት በእግዚአብሔር ዕቅድ ውስጥ ስላልነበረ ነው። ፍቺም የኀጢአት ውጤት ነው። ወገኖቼ ፍቺን የሚያስከትል የጋብቻ ክርክር ወይም ጭቅጭቅ ካለ በውስጡ ኀጢአት መኖሩ የታወቀ ጉዳይ ነው። ስለዚህ ጌታ ኢየሱስ ከኀጢአት በፊት ወደ ነበረው የጋብቻ መሠረትና የእግዚአብሔር ዕቅድ መለሳቸው። ቁጥር ሰባትን ተመልከቱ። እነርሱም እንኪያስ ሙሴ የፍቺዋን ጽሕፈት ሰጥተው እንዲፈቷት ስለምን አዘዘ አሉት። ፍቺን በተመለከተ የሙሴ ሕግ ምን እንደሚልና ፈሪሳውያኑም የጠቀሱትን ጥቅስ መሠረታዊ ሐሳብ ለማወቅ ዘዳግም ምዕራፍ 24 ከቁጥር አንድ እስከ አራት ያለውን ማንበብ ይጠቅማል። እርሱም መልሶ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንዲህ አልነበረም ሲል መለሰላቸው። ሙሴ ለምን ይህን ፈቀደ? ጌታ ሲመልስ ስለ ልባችሁ ድንዳኔ ነው ይላቸዋል። ጋብቻ የሰው ልጆች እንዲደሰቱበትና ግንኙነታቸውን መልካም ለማድረግ የተሰጠ የከበረ ነገር ነው። ልብ በሉ ጋብቻ እግዚአብሔር የሰጠን የከበረ ነገር ነው። ጋብቻ በቤተ ክርስቲያንና በኢየሱስ መካከል ላለው ኅብረት ምሳሌ ነው። ስለዚህ ይህንን የጋብቻን ክቡርነት በተግባራዊ ሕይወታቸው ሊያሳዩ የሚገባቸው ክርስቲያኖች ናቸው። እኔና እናንተ ማለት ነው። ይህን ማድረግ ቢያቅታቸው መራርነትና ንዴት፣ ጥላቻን በልባቸው ቢገባ በትዳራቸው ላይ ፈተናን የሚያስገባ ቀዳዳን ይፈጥራል። ያላንዳች ጥርጥር ከሰው ልጆች የልብ ጥንካሬና ድንዳኔነት የተነሳ እግዚአብሔር ፍቺን ፈቀደ። እግዚአብሔር የምህረት አምላክ ነው ወገኖቼ። አቤት እንዴት ያለ የምህረት ጌታ ነው! ነገር ግን ፍቺ የእርሱ ዕቅዳ አልነበረም። ሰዎችን ለፍቺ የሚያበቃቸው ምንድን ነው ብትሉ ኀጢአት ነው። በቃ ወደ ላይም ወደታችም ባንል መልካም ነው። ሰዎችን ለፍቺ የሚያበቃቸው አንድና አንድ ጉዳይ ብቻ ነው፣ ያም ኀጢአት ነው። ሆኖም ሁላችንም ኃጢአተኞች ነን። የእግዚአብሔር ምሕረት ግን ወገኖቼ ሁላችንንም እጠብቆናል። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ፍቺን አስመልክቶ አዲስ መመሪያን የሚሰጥበትን ክፍል ደግሞ ከቁጥር ዘጠኝ ታገኛላቸው። እንዲህ ይላል፣ እኔ ግን እላችኋለሁ ያለ ዝሙት ምክንያት፣ ልብ በሉ፣ ያለ ዝሙት ምክንያት ሚስቱን ፈትቶ ሌላይቱን የሚያገባ ሁሉ ያመነዝራል። የተፈታችሁንም የሚያገባ ያመነዝራል አላቸው፣ ይላል። ምንዝርና የጋብቻ ንብረት ይሰብራል ወገኖቼ ለፍቺም መንገዱን ይጠርጋል። አንድ ሰው እንዲህ ሲል ጥያቄ አቀረበ። አንድን ሰካራም ሰው ያገባች ክርስቲያን እህት ብትኖር ሁልጊዜ ትሰቃይ ማለት ትክክል ነውን? የሚል ነበረ ጥያቄው። ቀጠል አደረገና ደግሞስ በቅድስና የሚመላለሰው ክርስቲያን ወንድም አለማዊ ከሆነችበት ሚስቱ ጋር እስከ መቼ ይቆይ ልንል ነው የሚል ነው። በዚህና ይህንም በመሳሰሉ ሌሎች ጥያቄዎች ላይ ክርስቲያኖች የተለያየ ሐሳቢ ቢኖራቸውም ለፍቺ የተሰጠው ምክንያት ግን አንድ ብቻ ነው፣ ይኸውም ምንዝርና ነው። በዚህ ዐይነት ችግር ውስጥ የሚኖሩ ሰዎች አብዛኛውን ጊዜ ችግሩ ከምንዝርና ጋር የተያዘ ስለሚሆን የሚፋቱበት ሁኔታ ይኖራል። እዚህ ላይ ደቀ መዛሙርቱ የጠየቁት ነገር አለ። ይህም በጣም አስፈላጊ ጥያቄ ነው። ደቀ መዛሙርቱም ቁጥር አስርን ተመልከቱ። የባልና የሚስት ሥርዓት እንዲህ ከሆነ መጋባት አይጠቅምም አሉት። ደቀ መዛሙርቱ እንደዚህ ከሆነ አለማግባት ይመረጣል ነበር ያሉት ይህ ብዙ ችግሮችን ያቃልላል እንጂ የሁሉም ሰው ችሎታ ወይም ስጦታ እንዳልሆነ ጌታ ኢየሱስ በመልሱ አረጋግጦላቸዋል። እርሱ ግን ይህ ነገር ለተሰጣቸው ነው እንጂ ለሁሉ አይደለም ሲል መለሰላቸው። ቁጥር 11ን ተመልከቱ ይህ በእኛ ዘመን እጅግ አስፈላጊ እንደሆነ አስባለሁ። በተለይም በሚቀጥለው ቁጥር ጌታ የተናገረው እጅግ ጠቃሚ የሆነ መመሪያ ነው። እናንብበው። በእናት ማኅጸን ጃንደረቦች ሆነው ነው የተወለዱ አሉ። ሰውም የሰለባቸው ጃንደረባዎች አሉ። ስለ መንግሥተ ሰማያትም ራሳቸውን የሰለቡ ጃንደረባዎች አሉ። ሊቀበለው የሚችል ይቀበለው አላቸው ይላል። አንዳንድ ወንዶችና ሴቶች የማያገቡ እንዳሉ የታወቀ ነው። ሳያገቡ መኖራቸው እንደ ተመቻቸውም ይናገራሉ። አንዲት ማግባት የማትፈልግ ሴት በቅርቡ እንዲህ ብላ ነበር። የሚያስፈልገኝን ሁሉ ራሴ ሰርቼ ላገኘው ስለሚችል የማንንም እርዳታ አልፈልግም። ስለዚህም ጋብቻ አያስፈልገኝም፣ ስትል ተናገረች። እንዲህ የሚሉ ሰዎች አልፎ አልፎ መገኘታቸው እውነት ነው። ነገር ግን ይህ የሁሉም ሰው ፍላጎት አይደለም። ከዚህም ሌላ በተፈጥሮም ሆነ ሰው ሰልቧቸው ጃንደረቦች ሆኑ አሉ። ሌሎች ደግሞ ለመንግሥተ ሰማያት ሲሉ ራሳቸውን ጃንደረቦች ያደረጓሉ። በተለይ በወንጌል አገልግሎት ሥራ የተሰማሩ ወገኖች ራሳቸውን ለመንግሥተ ሰማይ ጃንደረባ በማድረግ በወንጌል ሥራ ላይ እንደሚያተኩሩ የሚታወቅ ነው። ይህንንም በፈቃዳቸው ያደርጉታል። ከቁጥር 13 እስከ 15 ባለው ስፍራ ደግሞ ኢየሱስ ሕፃናትን ስለ መቀበሉ የሚያወሳውን ክፍል እንመለከታለን። ጌታ ኢየሱስ ማንኛውንም ሕፃን ይቀበላል ይባርካልም። ይህም ወንጌልን ለሕፃናት እንድናስተምር ከሚያስችሉን ምክንያቶች አንዱ ነው። ለሕፃናት የሚሰጠው መንፈሳዊ አገልግሎት ለነገ የሚባል ጉዳይ አይደለም። ልጆችን በዕድሜ ከፍ እስኪሉ ድረስ መጠበቅ የለብንም ወገኖቼ፣ ከልጅነታቸው ጀምሮ የእግዚአብሔርን ቃል ልንመግባቸው ይገባናል። አንዳንድ ልጆች በሰባትና በስምንት ዓመታቸው ጌታን ለመቀበል ውሳኔ ለማድረግ ይችላሉ። ጌታ ኢየሱስ ስለ ፍቺ ብዙ ሲናገር ቆይቶ ስለ ልጆች መናገሩ እጅግ የሚያስገርም ጉዳይ ነው። ፍቺን በሚመለከት ከፍተኛ ትኩረት ሊሰጠው የሚገባ ነገር የልጆች ጉዳይ ነው። አንድ ቀን አንዲት ሴት ወደ ቤተ ክርስቲያኗ እረኛ ዘንድ ሄዳ ባሌን መውደድ ስላቃተኝ መፋታ ትፈልጋለሁ ብላ ነገረችው። ቄሱም ለመሆኑ ባለቤትሽን ለመፍታት የፈለግሽበት ምክንያት ምንድን ነው ሲል ጠየቃት። እሷም ስትመልስ አልወደውም ለቤቱ የሚያስፈልገውን ነገር ሁሉ ቢያደርግ እንኳን ልወደው አልቻልኩም። አንተ ከአሁን ቀደም እንደ ሰበከው ፍቅር ከሌለ ኅብረት የለም ብለሃልና ለባሌ ፍቅር ስለሌለኝ መፋታት እፈልጋለሁ ስትል ለቤተ ክርስቲያኗ ካህን የልቧን ገለጸችለት። ካህኑም እንደ ገና በመገረም መልክ ሆኖ ልጆችሽን ትወጃቸዋለሽን? ብሎ ሲጠይቃት ድምጿን ከፍ አድርጋ አሁን በእርግጥ ወዳቸዋለሁ፣ ልጆቼንማ በደንብ አድርጌ ነው እምወዳቸው ስትል መለሰችለት። ቄሱም ወይም ካህኑ በይ እንግዲህ ስለ ልጆችሽ ስትይ ትዳርሽን አታፍርሽ፣ ጌታም ይረዳሻል በማለት በጽኑ መከራት። ትዳሯን እንዳታፈርስ አጥብቆ መከራት፣ ጸልየላትም ይህ ካህን የልጆቿም ፍቅር ለትዳሯ መጥበቅ ምክንያት ሆነላት። ወገኖች ጌታ ኢየሱስ ልጆችን ወደ እርሱ እንዲመጡ ይፈልጋል። ወላጆችም ልጆቻቸው በጌታ ፊት ማቅረብ ይገባቸዋል። በህብረተሰብ ውስጥ በወንጀል ውስጥ የሚሰማሩ ልጆች አብዛኞቹ ለዚህ አይነት የሥነ ምግባር ብልሹነት የሚዳረጉት በትዳር መፍረስ ምክንያት ነው። ስለዚህ ለልጆች ሕይወት ለመጠንቀቅ ትዳርን በጥንቃቄ መያዝና ከፍቺ መጠበቅ ያስፈልጋል። ጌታ ኢየሱስ ስለ ፍቺ የሰጠውን ትምህርት ለልጆች ያለውን ፍቅር ከመግለጹ ጋር ማያያዙ እጅግ እጅግ የሚያስገርም ነው። ለልጆች ጥንቃቄ ማድረግ እንደሚገባ ወደ እርሱ በመጥራትና እጁን ምጭኖ በመባረክ በተግባር አሳያቸው። በመቀጠል ደግሞ ከቁጥር 16 እስከ 17 ስለ ሀብታሙ ወጣት ሰው እንመለከታለን። ይህ ሀብታም ሰው ኢየሱስን እንዴት እንደ ቀረበው ልብ በሉ ወገኖች። መልካም መምህር ብሎ ነበር የጠራው። ወጣቱ የጌታን መልካምነት የተቀበለ ይመስላል። ጠላቶች የሆኑ ግን ጌታን መልካም መምህር ብሎ ሊጠሩት አይደፍሩም። ጌታም ስለ መልካም ነገር ስለምን ትጠይቀኛለ? መልካም የሆነ አንድ ነው ብሎ ሲመልስለት ሊያስረዳው የፈለገው እርሱ ከመልካም መምህር በላይ እንደሆነ እንዲረዳ መልካምነትን ከመምህራን ሳይሆን ከእግዚአብሔር ማለትም ከራሱ ከጌታ ኢየሱስ ማግኘት እንደሚችል እንዲያውቅ ነው። ከዚህም በተጨማሪ የእግዚአብሔር ትእዛዝ በሰዎች ግንኙነት ምን እንደሆነ ሲያስረዳው እናስተውላለን። ከቁጥር 18 እስከ ያለውን ተመልከቱ። እርሱም የትኞቹን አለው? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትህንና እናትህን አክብር፣ ባልንጀራንም እንደ ራስህ ውደድ አለው። ጎበዙም ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ፣ ደግሞስ የሚጎለኝ ምንድን ነው አለው ይላል። ይህ ወጣት ሰው እነዚህን ትእዛዛት ከልጅነቱ ጀምሮ የጠበቀ ቢሆንም እርካታን እንዳላገኘ ይገልጻል። ጌታ ኢየሱስ ለዚህ ወጣት ሰው የገለጸለት ትእዛዛት የአስርቱ ትእዛዛትን ሁለት ክፍሎች የሚመለከቱ ናቸው። የአስርቱ ትእዛዛት የመጀመሪያው ክፍል በሰውና በእግዚአብሔር መካከል ስለሚኖረው ግንኙነት የሚናገሩ ናቸው። ጌታ ኢየሱስ የወጣቱን ምላሽ ከሰማ በኋላ ወደ ዋናው ክፍል ማለትም ከእግዚአብሔር ጋር ሊኖረው ወደሚገባው የትእዛዝ ክፍል እንዲያተኩር የሚከተለውን በግልጽ ነገረው ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሽጠለ ድሆች ስጥ፣ መዝገብህም በሰማት ታገኛለ መተህም ተከተለኛ አለው ይላል። ፍጹም ልትሆን ብትወድ ማለት ትእዛዛቱን በፍጹምነት ለማድረግ ማለት ነው። ጌታ ኢየሱስን ሁሉን እትቶ መከተሉ የመጀመሪያው ክፍል ትእዛዛት ማለትም ከእግዚአብሔር ጋር ስላለው ግንኙነት የሚያወሳውን መፈጸሙን፣ አለመከተሉ ደግሞ አለመፈጸሙን የሚጠቁም ነው። ጌታ ኢየሱስ ከዚህ ሀብታም ወጣት ጋር በተነጋገረበት ወቅት ለሞት ወደ ኢየሩሳሌም በመሄድ ላይ ነበር። ይህ ሰው ጌታን ቢከተል ኖሮ በቀጥታ ወደ መስቀሉ ስር ይደርስ ነበር። ነገር ግን የሆነ ነገር ጌታን ከመከተል አስቀረው። እንቅፋት የሆነበት ሀብቱ ነበረ። ሌሎች ደግሞ ሌላ ነገር ሊሆን ይችላል። ቁጥር ሃያ ሁለትን ተመልከቱ። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ ይላል። ይህን ባለጠጋ ጎበዝ ገንዘቡ ጌታን እንዳይከተል እንቅፋት ሆነበት። ዛሬም ቢሆን ወገኖቼ ብዙ ሰዎችን ሀብታቸው ወይም ምቾታቸው ጌታን እንዳይከተሉ እንቅፋት ሲሆንባቸው ይታያል። ለአንዳንዶቹ እንደዚህ ሲሆን፣ ለሌሎች ደግሞ ሌላ ምክንያት እንቅፋት ይሆንባቸዋል። አንዳንድ ሰዎች በስመ ክርስቲያንነት ወይም የቤተ ክርስቲያን አባል በመሆን ብቻ በኑሯቸው ግን ክርስቶስን ሳይከተሉ በኃጢአት እየተመላለሱ ራሳቸውን የሚያታልሉ አሉ። ለእነዚህ ሰዎች ደግሞ የቤተ ክርስቲያን አባል መባላቸው ክርስቶስን እንዳይከተሉ እንቅፋት ሆኖባቸዋል ለማለት ይቻላል። ወደ ቤተ ክርስቲያን መምጣታቸውና፣ ልብ በሉ፣ ወደ ቤተ ክርስቲያን በመምጣታቸውና የቤተ ክርስቲያንን ልዩ ልዩ በዓላትን በማክበራቸው ክርስቶስን የተከተሉ የሚመስላቸው ነገር ግን ተግባራቸው ፈጽሞ ከዓለም ሰዎች ያልተለዩ ብዙ አያሌ ሰዎች አሉ። ዛሬ ከክርስቶስ ሊለዩን ወይም እርሱን እንደሚገባ እንዳንከተል የሚያደርጉን ነገሮች ይኖሩ ይሆንን? እስቲ ወደ ራሳችን መለስ ስንበል፣ ወገኖቼ፣ ለዚህ ሰው ግን ሀብቱ እንቅፋት ሆኖበት ነበር። እኛም ከጀመርነው ከሕይወት መንገድ እንቅፋት ሆኖብን የሚያስቀረን አንዳች ነገር እንዳይኖር ዕለት ዕለት እምነታችንን መፈተን አለብን። ራሳችንን ከእግዚአብሔር ቃል አኳያ መመልከትና እንዲሁም በጸሎት ኀጢአትን ድል ማድረግ እጅግ አስፈላጊ ነው። ቃሉን እንብላ፣ እንደ ቃሉ እንውጣ፣ እንደ ቃሉ እንመላለስ። ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ፣ ባለጠጋ ወደ መንግሥተ ሰማያት መግባት ጭንቅ ነው ሲላቸው እንመለከታለን። ይህ በዘመናችን ሲፈጸም የምንመለከተው እውነት ነው። ዳግመኛም እላችኋለሁ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ ጌታ ኢየሱስ። በዚህ ክፍል ሀብታም ሰው ወደ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል የሚለውን አንዳንድ ሰዎች ሲያብራሩ፣ በኢየሩሳሌም ያለውን የመርፌ ቀዳዳ የሚባለውን ቦታ ነው ብሎ የሚሰጡት ትንታኔ ትክክል መስሎ አይታየኝም። እነዚህ ሰዎች ስለዚህ የመርፌ ቀዳዳ ስለሚባለው ቦታ ሲናገሩ፣ ግመሎች ወደዚያ ስፍራ ሲደርሱ አጎንብሰው እንደሚያልፉ በመጥቀስ ሰዎችም ወደ መንግሥተ ሰማያት ለመግባት ከፈለጉ ትሑት ሊሆኑ ይገባል በማለት ይገልጻሉ። ነገር ግን ኢየሱስ የተናገረው ስለ እውነተኛው መርፌና ስለ እውነተኛው ግመል ነው። ግመል በመርፌ ቀዳዳ ለማለፍ እንደማይቻል የታወቀ ነው። ነገር ግን ለእግዚአብሔር ሁሉ ነገር ይቻላል። የሰውም ዳግም መወለድ በሰው ዘንድ የማይቻል ቢሆንም በእግዚአብሔር ዘንድ ግን የሚቻል ነው። ሰው በብዙ ምክንያቶች እየተጠላለፈ ወደ እግዚአብሔር መንግሥት ለመግባት እንቅፋት ይሆንበታል። ፈቃዱን ቢሰጥ ግን እግዚአብሔር በድንቅና በታምራት ወደ መንግሥቱ ያስገባቸዋል። ቁጥር ሃያ አምስትን ተመልከቱ። የተመልከቱ ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ ይላል። የኢየሱስ ክርስቶስን መልስ ደግሞ ከቁጥር ሃያ ስድስት ተመልከቱ። ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። ይህ ጌታ የሰጠው ማብራሪያ ነው። በእግዚአብሔር ፊት ለመቅረብ የማይገባን እጅግ ምስኪኖች መሆናችንን ተረድተን በትሕትናና ይቅርታውን በሚፈልግ ልብ ወደ ጌታ ብንቀርብ እርሱ ከታላቅ ምሕረቱ የተነሣ ያድነናል። ለእርሱ ሁሉ ነገር ይቻለዋልና ኢየሱስ ለደቀ መዛሙርቱ ዋጋቸውን እንደሚከፍል ስለ መናገሩ የሚያወሳው ደግሞ ቁጥር ሀያ ሰባት ነው። በዚህ ክፍል ውስጥ ስምዖን ጴጥሮስ ስንፍና የሞላበት ንግግር እንዳደረገ ልንቆጥረው እንችላለን። ጌታ ኢየሱስ ገሠጸውን? ቁጥር ስምንትን ተመልከቱ። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በዐሥራ ሁለቱ የእስራኤል ነገድ ስትፈርዱ በዐሥራ ሁለት ዙፋን ትቀመጣላችሁ። ይላቸዋል ጌታ ኢየሱስ አልገሠጸውም። ክፍሉን ስንመለከት ይልቁንም በመንግሥተ ሰማያት ደቀ መዛሙርቱ ስለሚያገኙት ታላቅ ካሳ ወይም ሽልማት በግልጽ አስረዳቸው እንጂ። እንደዚሁ እኛም እንደ ክርስቲያን ብድራታችንን በማሰብ መልካምን ሥራ በመሥራት ልንተጋ ይገባናል። ከቁጥር 29 እስከ 30 ያለው የዛሬው የመጨረሻ ክፍላችን ነው፣ እናንብበው ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ መቶ እጥፍ ይቀበላል የዘላለምንም ሕይወት ይወርሳል። ነገር ግን ብዙዎቹ ፊተኞች ኋለኞች፣ ኋለኞችም ፊተኞች ይሆናሉ ይላል። ውድ አድማጮቼ ለዳኑና ስለ ጌታ ብለው የሕይወት መሥዋዕትነትን የከፈሉ ልዩ ዋጋ አላቸው። ሌሎችም ቅዱሳን እንደ ሥራቸው እንደሚከፈላቸው መጽሐፍ ቅዱስ በግልጽ ይነግረናል። በዚያን ጊዜ ብዙ ታዋቂ ክርስቲያኖች ከሽልማት ሲጐድሉ፣ ያልታወቁና ጌታ ግን የሚያውቃቸው እጅግ የከበረ ሽልማት ሲሸለሙ እንደሚታዩ እገምታለሁ። ያ ወቅት ምንኛ አስገራሚና አስደናቂ ቀን ይሆን! የዛሬው ትምህርታችን እዚሁ ላይ ያበቃል። አስተያየት ወይም ጥያቄ ቢኖራችሁ ባድራሻችን በ1366 ጻፉልን፣ ጸልዩልን። ደህና አደሩ። See you next time.